በእነዚህ የጅማ ዞን ነዋሪ የሆኑ 23 ተከሳሾች አቃቤ ህግ የመሰረተባቸው ክስ በ1996 ዓ ም የወጣውን የወንጀለኛ መቅጫ ህግ አንቀጽ 32 1 ሀ ለአንቀጽ 38 1 2 እንዲሁም የጸረ ሽብር አዋጅ ቁጥር 652 2001 አንቀጽ 3 1 ና 2 እንዲሁም አራት የተመለከተውን በመተላለፍ በዋና ወንጀል አድራጊነት የአድማ ስምምነት አድርገው በሸሪዐ የሚተዳደር መንግስት እንመሰርታለን በቁርአን ሕግ እንጂ በመንግሥት ሕግ መገዛት የለብንም ለመንግሥት ግብር መክፈል የለብንም በማለት እስላማዊ መንግስት ለመመስረት አሲሯል፣ አነሳስቷል የሚል ክስ ተመስርቶባቸው ግራ ቀኝ ሲከራከሩ እንደነበር ችሎቱ አትቷል። ችሎቱ ባለፈው ሳምንት የጥፋተኝነት ውሳኔ ያስተላለፈ ሲሆን ዛሬ ቅጣቱን በዝርዝር ይፋ አድርጓል። በዕለቱ እንደተገለጸው ተከሳሾቹ ጥፋተኛ በተባሉበት ሕግ ያሉ ዝርዝር የጥፋት እርከኖች በማገናዘብ መካከለኛና ቀላል ሲል ፈርጆታል። በተከሳሾች በኩል ከዚህ ቀደም የወንጀል ድርጊት ላይ አለመሳተፋቸውን፣ የቤተሰብ አስተዳዳሪ መሆናቸውንና የጤንነት ሁኔታም በቅጣት ማቅለያነት እንደተያዘላቸው ችሎቱ ገልጿል። በዚሁ መሠረት 18ኛ ተከሳሽ አቶ ዙቤር ቢቂላ 15 ዓመት፣ 23ኛ ተከሳሽ አቶ አወል አባ ፊጣ 12 ዓመት፣ አንደኛ ተከሳሽ አቶ እስማኤል በቀለና 22ተኛ ተከሳሽ አቶ ተወከልቱ ግርማ እያንዳንዳቸው 10 ዓመት፣ አራተኛ ተከሳሽ አቶ ቶፊቅ ያሲን 9 ዓመት፣ አስረኛ ተከሳሽ አቶ አወል አባ ተማም አራት ዓመት ጽኑ እስራት እንዲቀጡ ችሎት ወስኗል። ቀሪ ተከሳሾች ደግሞ በሦስት ዓመት ችሎቱ በመጨረሻም ሶስት ዓመት የተፈረደባቸው ተከሳሾች በማረሚያ ቤት ሶስት ዓመት ያለፋቸው በመሆኑ ከዛሬ ጀምሮ በነፃ እንዲሰናበቱ፣ የፍርድ ሂደታቸው በሌሉበት የታየ ተከሳሾች ፖሊስ ካሉበት በማደን ፍርዱን እንዲያስፈጽም፣ ፍርደኞች እጃቸው በፖሊስ ከተያዘበት ጊዜ ጀምሮ የእስር ጊዜው እንዲወራረድላቸው አዟል። ፍርደኞቹ በበኩላቸው በማረሚያ ቤቱ ሕክምና መከልከላቸውን ለችሎቱ አቤት ያሉ ሲሆን ችሎቱም አቤቱታውን መሰረት አድርጎ ትዕዛዝ እንደሚሰጥበት ገልጿል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም